ከማህበረሰብ ለማህበረሰብ ዶክተር ፓስተር ናትናኤል ገመዳ በ ዘጸአት የኢትዮጵያውያን ወንጌላዊት ቤተ ክርስቲያን አገልጋይ እንኳን ለገና በዓል በሰላም አደረሶ። የኢየሱስ ክርስቶስ ልደት በተለይ ደግሞ በየትኛውም ኅብረት ውስጥ ላሉ ክርስቲያኖች የምስራች የተሰበከበት ትልቅ በዓል ነውና እንኳን ደረሶ እንላለን። እርሶንም በእርሶ ዙሪያ ያሉ የሚመሩትንም ምእመናን በዓሉን በተመለከተ እንግዳ ሆነው ስለቀረቡ እናመሰግናለን። ለመሆኑ የክርስቶስ ልደት በተለይ በዚህ ዘመን አሁንም ድረስ የምናከብርበት ዋነኛው ምክንያቱ ለምንድን ነው? አንቺንም ሌሎችንም የስራ ይህንን ፕሮግራም ለሚያዳምጡ ሁሉ እንኳን አደረሳችሁ ወዳለው በእርግጥ በዓለም ዙሪያ ዛሬ የምናከብረው የጌታ ኢየሱስ ክርስቶስ ልደት በዓል መቼ መከበር እንደተጀመረ ባናውቅም የዓለም መድኃኒት አዳኝ ሆኖ ሲወለድ ጌታ ይሱስ ዛሬ እንግዲህ አንድ ሁለት ሺህ ዓመት ግድም ሊሆን ነው። ከዛም በላይ ሊሆን ይችላል በሌላ አቆጣጠር ግን ዋናው የምናከብርበት ለሰው ልጆች በኃጢአት የወደቀውን የሰው ልጆች ሊያድን የመጣ ስለሆነ ጥሩ መታሰቢያ ነው። በተለያየ መልኩ ሰዎች ያከብራሉ። እንደ ባህል ለአንዳንዶችም እንደ ባህል ሆኗል። ግን በእውቀትና እንደ እግዚአብሔር ቃል መጽሐፍ ቅዱስ እንደሚለው ካከበርን ትልቅ የምስራች የተነገረበት፣ ሰማይና ምድር የታረቀበት፣ ኃጢአተኛ ሰውና ቅዱስ እግዚአብሔር ሊያስታርቅ ሰው ሆኖ የተወለደ የእግዚአብሔር ልጅ ወደ ምድር መምጣቱ ትልቅ ደስታና የምስራች ስለሆነ እናከብረዋለን። ወደ ሃይማኖታዊው አንድምታ ስንመለከት በሃይማኖቱ ዙሪያ የተጻፉትን ስንመለከት ኢየሱስ ክርስቶስ የተወለደው በከብቶች በረት ነው። ወቅቱም የክረምት ወቅት ነው፣ የብርድ ወቅት ነው ይባላል። እና ይህ ምሳሌያዊ ነው። በሌላ ወቅት መወለድ ሲችል በዚህ ወቅት መወለዱ ምሳሌያዊ ነው ይባላል እና ይሄንን ከእርስዎ ከሚያምኑት ከሃይማኖታዊ አንድምታ ጋር እንዴት ያዩታል? ምሳሌነቱስ ምንድ ምንድን ነው? አዎ ትልቅ ምሳሌነት አለው በመጀመሪያ ኢየሱስ ክርስቶስ ሰው ሆኖ ሲወለድ ዋናው ከሰው ልጆች ጋር መመሳሰሉ ነው። ሰው ልጆች የሚያልፉበትን መንገድ አልፎ ኑሮ ኑሮ ማለፍ ስለነበረበት ማንም ሰው ሊያልፍበት በምድር ላይ እያንዳንዳችን ዛሬም ቢሆን ከሁለት ሺህ ዓመት በፊት የነበረም ሰው በየትኛው ባህል በየትኛው የጂኦግራፊ ቦታ የሚኖር ሰው የሚያልፍበትን መንገድ ማለፍ ነበርበት። ከዛ ውስጥ አንዱ ግርግም ውስጥ፣ በረት ውስጥ መወለዱ ብዙ ምሳሌያዊ ነገር አለው። ለምሳሌ እግዚአብሔር ስለ ኢየሱስ ክርስቶስ በትንቢት ሲነገር የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ ይላል እና በግ መኖሪያው በረት ነው። እሱን ለመምሰል ነው። ሌላው ደግሞ ትህትናው እግዚአብሔር ምን ያህል የሰው ልጆችን ለማዳን መንገድ እንደሄደ የሚያሳየው ሁሉን ፈጣሪ የሆነው ለሰው ልጆች ቤት የሰጠ መኖሪያ የሰጠ ብዙ ነገር የሰጠ የእግዚአብሔር ልጅ ኢየሱስ ለራሱ ግን መጠጊያ ሳይኖረው የተመቸ ቦታ ሳይሆን ከተጨቆኑ ድሃ ከሆኑ በኃጢአትና በተለያየ መልኩ ከተጎሳቆሎ የሰዎች ጋራ ለመመሳሰል ባለጸጋ ሆኖ እያለ ድሃ ሆኖ ሁሉን ቻይ ሆኖ ሁሉን እንደማይችል ደግሞ ራሱን አዋርዶ ለሰው ልጆች ሁሉ የሚመችና ቢጠሩት ሊሰማ የሚችል ፍጹም ትውቶ ነው። መወለዱን ምሳሌ ነው። ቀደም ሲል እርስዎም እንደገለጹት ከዚሁ ከተምሳሌነቱ አንጻር ሲታይ ክርስቶስ ሲወለድ ሰብአ ሰገል ወይም ደግሞ የጥበብ ሰዎች ሄደው ስጦታ እንዳበረከቱለት ይታወቃልና አሁንም በዚህ በዓለም ዙሪያ የገናን በዓል የሚያከብሩ የሕብረተሰብ ክፍሎች ገና ላይ ስጦታ ይሰጣጣሉ። ሃይማኖቱን ውስጥ በመኖርም ባለመኖርም ሊሆን ይችላል። መሰጣጠት ባህል በከፍተኛ ሁኔታ የዳበረ ነው። ሀገራችን በዚህ ሁኔታ ላይከበር ይችላል። ምናልባት በከተማዎች አካባቢ ካልሆነ በሌሎች አካባቢ በዓሉን ሃይማኖታዊ አንድምታውን ይዞ እንጂ ከስጦታ ጋር ላይገናኝ ይችላል። ሃይማኖቱ ከሃይማኖታዊ አንድምታው ባሻገር ወደ ንግድ አዘንብለዋል፣ ሃይማኖታዊ አንድምታውን እያጣመጥተዋል፣ ከገበያ ከንግድ ጋር ተያይዘዋል የሚሉ የሃይማኖት አባቶች አሉ ወይም ደግሞ ተቺዎች አሉ። እና ይህንን እንዴት ያወጣል? እርሶስ? እውነት ነው ይሄ? ምንም ግልጽ ነው መቼም ጥሩ ስጦታ የሚጀምረው ከእግዚአብሔር ነው። እግዚአብሔር ሰጪ አምላክ ነው። ሰጪነቱን ደግሞ አንድያ ልጁን በመስጠት ነው ስጦታን ያስተማረን። ከተረፈው ሳይሆን አጉድሎ የሚሰጥ እግዚአብሔር ነው። እነዚያ ሰብአ ሰገልም ደግሞ ሲመጡ ልጁን ኢየሱስን ህፃን ሆኖ እያለ በስጦታ ነው የጀመረው ህይወቱን። እሱም ስጦታ ሆኖ ነው የመጣው። ስጦታም የምድር ሰዎችም የእሱ ዘር እንኳን አካባቢ ካልቸር ያልሆኑ ሰዎች ነው ከሩቅ ምድር ስጦታ ያመጡለት። ይሄ ትልቅ ትልቅ ትርጉም አለው ለህይወትም እና ያንን ክርስትና የዓለምን ካልቸር ምን ያህል ሼፕ እንዳደረገ እንደቀረጸው የምናየው ዛሬ በብዙ አገሮች ሃይማኖቱን እንኳን ልብ ብለው የማይከተሉ ሰዎች ካልቸሩን ወስደው እንደ ባህል ስጦታ ይሰጣጣሉ። የበጎ ፈቃድ የበጎ ምኞት መልእክቶችን ያስተላልፋሉ። ይሄ ትልቅ ትልቅ ነገር ነው በምድር ላይ። በዛው አንጻር እንደ ማንኛውም በጎ ጅማር ያለው ነገር ሰዎች ደግሞ ይህንን ወስደው በተለያየ መልኩ ይጠቀሙባታል። ኮመርሻላይዝ አድርገው የገንዘብ ጥቅም ወደሚገኝበት እያዘነበለ ነው። ይሄን እንግዲህ ወደ ዋናው መልእክት መመለስ ያለብን የተለያየ ማህበረሰብ መሪዎች፣ ቤተ እምነቶች ይህንን አጥብቀን ልናሳስብና ተከታዮቻችንን እውነተኛ ዋናው ነገር ከልብ የሆነ የበጎ ፍቃድ ስጦታ እንጂ ሁሉንም ነገር በገንዘብ ለውጦ ነገሮችን እየሸረሸረ እውነትን እየሸረሸረ ከሚሄድ ነገር መጪውን ትውልድ ለመጠበቅ እንችላለን። ግን ችላ ብለነው እንደዚሁ ካየን እኛም ራሳችን ነገ በዚሁ እንዋጣለን። እና ያ አሳሳቢ ነው። እውነት ነው። የዘፀአት የኢትዮጵያን ቤተክርስቲያን አገልጋይ ኖት እርሶም እና እዚህ ያሉት ምዕመናን፣ እንዴት ነው የምታከብሩት በዓሉን? በምን መልክ ነው የገና በዓል የሚከበረው? የገና በዓል በተለያየ የቸርች ፕሮግራም እናከብራለን። በተለይ ልጆች ጋር አሁንን እናከብራለን፣ በዕለቱ ሳይሆን ቀደም ብለን ምክንያቱም ምንም እንኳን እኛ ከተለያየ ባህል የመጣም ብንሆንም የምንኖርበት አገር ባህል በጣም ወሳኝ ነው፣ ተጽዕኖ አለው። እና ይሄ ደግሞ የገና በዓል እኛ በምንኖርበት ምድር የፋሚሊ በዓል ነው። ቤተሰብ አንድ ላይ ቁጭ ብሎ፣ ስለዚህ እኛ ኢቡን እናከብርና ሌላውን ግን ከፋሚሊ ጋር ሆነን በደመቀ ሁኔታ እናከብራለን። ልጆችንም ደግሞ በቤተ ክርስቲያን አካባቢ ሰብስበን የተለያየ ዝግጅት አላቸው፣ የሚያቀርቡት ነገር አለ። በዚህ ሁኔታ ምናከብረው እንግዲህ በዓላት ሲታሰቡ ኢትዮጵያውያን እዚህ አውስትራሊያ ውስጥ ስንኖር ከሀገራችን በብዙ ነገር ርቀን ነው የምንኖረው። በዓላት ሲመጡ እንድንሰባሰብ፣ ሀገራችንን፣ ሃይማኖታችንን እንድናስብ ከሚያደርጉ ነገሮች አንዱና ዋነኛው ናቸው። ምክንያቱም አብዛኛው የማህበረሰባችን ክፍል በዕለት ተዕለት ህይወቱ የሚኖረው ከቀሪው የአውስትራሊያ ማህበረሰብ ጋር ነው እና በዓላት ለዚህ ለዚህ ምክንያት ናቸው ለመሰባሰብና። በዚህ አጋጣሚ እንግዲህ እርሶም ለምእመናኑ እዚህ ሀገር ላሉ ይህንን በዓል ምክንያት በማድረግ የሚያስተላልፉት መልእክት ካለ ድሉ እንሰጣለን። ፓስተር፣ እግዚአብሔር ባርክሽ። እኔ የማስተላልፈው መልእክት የበዓሉ ዋና ምክንያት የሆነው ጌታ ኢየሱስ ክርስቶስ የዓለም መድኃኒት ሆኖ ስጦታ ሆኖ ከአብ የተሰጠን ነው። በዙ ዙሪያ ነው ይህ ሁሉም የምናከብረው። በእውቀትም ባለማወቅም ብዙ ሰዎች ያከብራሉ። ይህንን በዓል ለምታከብሩ ሁሉ ተሰባስባችሁ ስትነጋገሩ እግዚአብሔር እነዛ መንጋቸውን በሌዲ ሲጠብቁ የነበሩ እረኞች ታላቅ የምስራች ነው የሰሙት። የሰሙት ደግሞ ለመጀመሪያ ጊዜ የመላእክትን ዝማሬ ነው የሰሙት። እና መልእክቱ ለህዝቡ ሁሉ የሚሆን ታላቅ የምስራች እነግራችኋለሁ፣ አትፍሩ ነው የመላእክቶቹ ዋና መልእክት። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ የሆነ ተወልዶላችኋልና፣ ይህም ምልክት ይሆንላችኋል፣ ሕፃን ተጠቅልሎ በግርግም ተኝቶ ታገኛላችሁ እያሉ ብዙ ነገር ነገሯቸው። ምክንያቱም እነዛ የሰማይ ሰራዊት ወይም ደግሞ መላእክት ክብር ለእግዚአብሔር በአርያም ይሁን ሰላምም በምድር ለሰዎች በጎ ፈቃድ እያሉ ይዘምሩ ነበር። ይሄ ትልቅ መልእክት ነው። ዛሬም ይሄ መዝሙር አለ በሰማይ። ይሄ መዝሙር ለሰው ልጆች ሁሉ በተለያየ ሁኔታ ላለ ነው። በብዙ መጨነቅ፣ በብዙ ብቸኝነት፣ የህይወት ውጣውረድ፣ የኑሮ ጫና በተለያየ በምናልፍበት ሁሉ ዛሬም ይህን የሚያስብ እግዚአብሔር። ክሪስማስ ታሪክ አይደለም፣ ክሪስማስ እውነት ነው። ክርስቶስ ኢየሱስ ወደ ዓለም መጥቶ ሸክም የከበዳችሁ ወደኔ ኑ የሚል ታላቅ ድምፅ ነው ጌታ ያሰማው። በተለይ በዚህ በዓል ስንሰባስብ ደግሞ ይሄ ረጂ የሆነውን ጌታ በህይወታችን ጣልቃ ገብቶ ሸክም የከበዳችሁ ወደኔ ኑ እኔ አሳርፋችኋለሁ ሸክሜም ቀሊል ነው ደሞ ቀንበሬ ልዝብ ነው ያለውን ጌታ እያስብን ብናክብር የበለጠ በሙሉ ተስፋ እና በሙሉ ደስታ ልናከብር እንችላለን። እግዚአብሔር መልካም የሆነ በዓል ይስጣችሁ፣ በነገር ሁሉ ይባርካችሁ። አሜን። ዶክተር ፓስተር ናትናኤል ገመዳ የዘጻአት የኢትዮጵያውያን ወንጌላውያን ቤተ ክርስቲያን አገልጋይ ስለነበረን ቆይታ እናመሰግናለን። ከኤስቢኤስ የአማርኛው ቋንቋ ዝግጅት ክፍል ለእርስዎና ለሚመሩት የቤተ ክርስቲያን አባላት በሙሉ እንኳን የልደት በዓል በሰላም አደረሳችሁ እንላለን። እናንተንም እንኳን አደረሳችሁ። ደግሞ እግዚአብሔር ይባርከሽ። እግዚአብሔር ይባርካችሁ። አሜን እነሆ ለሕዝብ ሁሉ የሚሆን ታላቅ ደስታ የምሥራች እነግራችኋለሁና፣ አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱ ክርስቶስ ጌታ የሆነ ተወልዶላችኋልና። እነሆ ለሕዝብ ሁሉ የሚሆን ታላቅ ደስታ የምሥራች እነግራችኋለሁና፣ አትፍሩ። هذا في <applause> እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።